نقدنا متاني هابت ሚኒስትር አብይ አህመድ አስተዳደር የብልጽግና ወይም የለውጥ ጊዜ የተባለ በሚጠራው የሁለት ዓመታት ጊዜ ውስጥ ኢኮኖሚው ያሳየውን ለውጥና አሁን የሚገኝበትን አጠቃላይ ቁመና የምንዳስስበት ዝግጅት ነው። በለውጥ ሂደቱ የታዩ መሻሻሎችና መሰናክሎች ከሀገር በቀል የኢኮኖሚ ማሻሻያ ትግበራው አንስቶ ግዙፍና ጅምር ፕሮጀክቶችን በማስቀጠል የአገርና የውጭ ንግድን ሚዛን በመጠበቅ የዋጋ ንረትና ግሽበትን በማስተካከል የፋይናንስ ሴክተሩን እንደገና በማቃናትና ከሁሉም በላይ ደግሞ በኮቪድ-19 ወረርሽኝ ወቅት የመጣውን ድር ፈተና በመሻገር ረገድ እየታዩ ያሉ አፈጻጸሞችና ሰሞኑን የተደረገውን የገንዘብ ኖቶች ለውጥም የምናይበት አግባብ ይኖራል በዚህ ውይይት። በውይይቱ የኢትዮጵያ ገንዘብ ሚኒስቴር ዴታ ዶክተር ኢዮብ ተካልኝ የኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዚዳንት እና በአዲስ አበባ ዩኒቨርሲቲ የኢኮኖሚስት ምሁር ዶክተር ታደለ ፈረደ እንዲሁም የማክሮ ኢኮኖሚስቱ ባለሙያ ዶክተር ኢዮብ ተስፋዬ ናቸው እንግዶቹን ያወያየው ደረጀ ደስታ ነው ውይይቱ ቀጥሎ ይቀርባል ጤና ስትልን አድማጮቻችን፣ በዚህ ውይይት አብረውን የሚቆዩት ሶስት እንግዶቻችን ሲሆኑ እነሱም የኢትዮጵያ ገንዘብ ሚኒስትር ደኤታ ዶክተር ኢዮብ ተካልኝ፣ የኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዚደንት እና በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ምሁር ዶክተር ታደለ ፈረደ እና የማክሮ ኢኮኖሚስቱ ባለሙያ ዶክተር ኢዮብ ተስፋዬ ናቸው። ሶስቱንም በአሜሪካ ድምጽ ራዲዮ፣ እና አድማጮቻችን ስም አመሰግናለሁኝ። ለውይይታችን መነሻ የኢትዮጵያን የፊስካል ፖሊሲ እና የፋይናንስ ዘርፍ የተመለከቱ ጉዳዮችን በሚኒስትር ዴኤታነት እየመሩ ወዳሉት ዶክተር ኢዮብ ተካልኝ እንሄዳለን። አሁን በመንግስት እየተከናወነ ባለው የአገር በቀል የኢኮኖሚ ማሻሻያ ፕሮግራም ላይ ጉልህ አስተዋጽኦ ካላቸው ሰዎች መካከል አንዱ እንደመሆነው መጠን የለውጡ አሻራ ወይም መለያ የሆኑ ዋና ዋና የኢኮኖሚ ፍሬዎች ምንድን ናቸው? እነዚህ ፍሬዎች የሚሏቸው ውጤቶች የተገኙት እንዴት ነው? የኢኮኖሚ ማሻሻያ ሪፎርም ተደርጓል? ከተደረገስ በምን በምን ጉዳዮች ነው? ዶክተር ኢዮብ ተካልኝ አመሰግናለሁ። እንግዲህ የሀገር በቀል ኢኮኖሚ ማሻሻያው በአጠቃላይ ምን ምን እይታዎች አሉት ከሚለው ብንጀምር ጥሩ ነው የሚሆነው የኢትዮጵያን ኢኮኖሚ ሰፋ አድርገን ብናየው እንግዲህ ከለውጡ ማግስት በተደረገ ግምገማ ኢኮኖሚ በርካታ ተግዳራቶች ውስጥ እንደነበረ ያየንበት ነው። ይሄ ጥቅል ኢኮኖሚ አንዳንዶቹ አብይ ኢኮኖሚ ይሉታል። የአብይ ኢኮኖሚ ሚዛን መዛባት ትልቁ የኢኮኖሚ ተግዳሮት ነበር። በሌላ በኩል ደግሞ ኢኮኖሚው ሲሪየስ የሆነ አሳታፊነትና የህግ በቃሚነት ችግሮች ነበሩበት። እነዚህም ችግሮች እንዴት እንቅረፍ የሚለው ግምገማ የኢኮኖሚውን ችግሮች ብቻ ሳይሆን እድሎችን ማሳየት ስለነበረ በአጠቃላይ በሶስት ዘርፎች የተከፈሉ የማሻሻያ ስራዎች ናቸው ሲሰሩ የነበረ የአብይ ኢኮኖሚ፣ የማክሮ ኢኮኖሚ ማሻሻያዎች፣ የዘርፍ ማሻሻያዎች እንዲሁም የመዋቅራዊ ችግሮችን የኢኮኖሚ ውስጥ ያሉ መዋቅራዊ ችግሮችን የምንፈታበት ማሻሻያ ነው ሲሰራ የቆየው። የኢኮኖሚ ማሻሻያው በጣም ሜጀር ዲፓርቸሮች አሉት በ ለእይታ ረገድም በጣም የተለየ በተለይ አፕሮች ነው የተከተለው ምናልባት እነዚህን ማንሰቱ ጠቃሚ ስለሚሆን እነዚህ አንስቼ ወደ አንድ ጥያቄ ያመጣለው። ከዚህ በፊት የተከተነ ፋይናንሲንግ ሞዴል በጣም ሲሪየስ የሚባል የጥቅል ኢኮኖሚ መዛባት አምጥቶ ነበር በኢኮኖሚያችን ላይ ስለዚህ ያንን አይቶ አጠቃላይ የፋይናንስ ምንጩን የመቀየር እንዲሁም ደግሞ ኢኮኖሚው በተወሰኑ ዘርፎች ላይ ብቻ የተንጠለጠለ በአንድ ጊዜ ግብርና መር፣ በሌላ ጊዜ ኢንዱስትሪ መር እየተባለ ነገር ግን ኢኮኖሚ ውስጥ ያለውን አቅም በሙሉ ሊያወጣው የሚችል መልኩ ሙሉ የሆነ የኢኮኖሚ እይታ አልነበረውም። በሌላ በኩል ደግሞ በጣም አግላይ የሆኑ የፖሊሲ አስተሳሰቦች ነበሩ። አግላይ ስንል በአንድ በኩል የግሉን ሴክተር ያለውን ሙሉ አቅም በኢኮኖሚ ውስጥ እንዳይገባ ያገደ ነበር የነበረው። ዛሬ መረክ ላይ ያሉ ምሁራንን ጨምሮ ደግሞ ምሁራን በሀገራቸው ሀሳብ ላይ የተለየ ሀሳብ እንዲያመጡ የሚፈቅድ ድባብ አልነበረም። በሌላ በኩል ደግሞ ኢዝኒያ የተንሸዋረረ እይታ፣ አንዱን ዘፍ ብቻ ባየንበት ሁኔታ ብንመጣ፣ ለምሳሌ ግብርና ባይን ላርጅ የሰብል ግብርና ላይ ብቻ ነበረች ትኩረት የነበረው። ያ ራሱ ደግሞ በአግባቡ እንዲዘምን አልተደረገም ነበር። የፋይናንስ ስርዓታችን በአጠቃላይ የኢኮኖሚ እድገቱን ዘላቂ በሆነ ሁኔታ ፋይናንስ ማድረግ በሚችል መልኩ የተደራጀ አልነበረም እና እነዚህን እንግዲህ በርካታ ነገሮች መስራት ይቻላል። ይህንን እይታ ሙሉ ሙሉ በቀየረ መልኩ የኢኮኖሚ መሻሻያ ሲደረግ የቆየው አሁን ኤርሊ ሳይንስ ይሄ ኢኮኖሚ ማሻሻያ ትልቅ ውጤትን እያመጣ እንዳለ ያየንበት ሁኔታ ነው ያለው። እንግዲህ በጥቅል ፕሮቴን ነገር ሰው የጠየቀኝ ጋር ላቅም ጋር ስፔሲፊክሊ ምንም ነገር ተገኘ የሚለው ላይ ጥያቄ ካለህ እንመለስበታለሁ። ሌሎች ምናልባት በኋላ ላይ አስተያየታቸው የሚሰጡበት ይሆናል። እስቲ አሁን ወደ ዶክተር ታደለ ፈረደ ልሂድና አሁን ዶክተር ታደለ አሁን ዶክተር ኢዮብ ተካልኝ የሰጡትን ማብራሪያ ሰምተዋል። እርሶ የኢኮኖሚክስ መምህርና ባለሙያ ብቻ ሳይሆኑ የኢኮኖሚስቶች ማህበር ፕሬዚዳንት ነዎት። የኢኮኖሚክስ ማህበሩን ብዙ ጊዜ የምክክር መድረኮችና ውይይቶችን ማዘ ማዘጋጀት ብቻ ሳይሆን የኢኮኖሚ ትንባያዎችንም ያወጣል፣ ገምጋሚ ጽሁፎችንም ያዘጋጃል እና በእርስዎ አመለካከት አሁን ያለውን አጠቃላይ የኢትዮጵያ ኢኮኖሚ ቁመና እንዴት ይገልጹታል? ዶክተር ታደለ አመሰግናለሁ። በመጀመሪያ ይህን አሁን የምሰጡ አስተያየት የግል አስተያየት ነው። አዲስ አበባ ዩኒቨርሲቲ ወይም ደግሞ የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር የሚወክል አይደለም። በግሌ እንደ ባለሙያ የምሰጡ አስተያየት ነው። አሁን ያለው የኢትዮጵያ ኢኮኖሚ ምን ይመስላል? የሚለው በጣም ሰፊ የሆነ ጥያቄ ነው። ይህንን ለማየት ምናልባት ዋና ዋና የኢኮኖሚ አመልካቾችን ማየቱ ጠቃሚ ይመስለኛል። ይህ አንዱ የኢኮኖሚ እድገት የሚባለው ነው። አሁን የኢትዮጵያ ኢኮኖሚ እድገት ምን ላይ ነው ያለው፣ እንዴት ነው ያለው የሚለው ነገር አንዱ ጠቋሚ ነው። ይህ እንግዲህ በተለይ በአሁኑ ወቅት ብዙ ነገሮች አሉ። አንደኛ ኮቪድ አስራ ዘጠኝ ያለበት ወቅት ነው። ይህ ኮቪድ ደግሞ ብዙ ምስቅልቅል ፈጥሯል ለኢትዮጵያ ብቻም ሳይሆን በዓለም አቀፍ ደረጃ እና ይህ ኮቪድ አስራ ዘጠኝ ኢኮኖሚን በከፍተኛ ሁኔታ አቀዛቅቦታል፣ አዳክሞታል። ስለዚህ ይህ በአንዳንድ ባደረግናቸው ጥናቶች እና ትንባዎች የኢኮኖሚ እድገቱ በዚህ በኮቪድ ምክንያት ብቻ በዜሮ ነጥብ ስድስት እና በሁለት ነጥብ ስድስት በመቶ መካከል ሊያድግ እንደሚችል ነው የትንበያ ጥናቶች የሚያመላክቱት። ይሄ እንግዲህ ኮቪድን ማዕከል ያደረገ ትንበያ ነው። ምናልባት አሁን ላይ በሀገራችን በርካታ ከኮቪድ አስራ ዘጠኝ በተጨማሪ ሌሎች ችግሮችን ኢኮኖሚውን እየተፈታተኑ ይገኛሉ። አንደኛው የውስጥ አለመረጋጋት በአንዳንድ ክልሎች እየተፈጠሩ ያሉት ግጭቶች፣ አለመረጋጋት ኢንቨስትመንትን በከፍተኛ ሁኔታ እየጎዳው ይገኛል። ይህም ደግሞ ኢንቨስትመንት የሚገፋ ያሉትንም የሚያቀጭጭ ስለሆነ በከፍተኛ ሁኔታ ለኢኮኖሚ ትልቅ ፋንቃ አሁኗል። ሁለተኛው የአንበጣ መንጋ ተያይዞ መጣው ነው። ከዚህ ከኮቪድ ጋር ተጨምሮ ያለው ነው። ይሄ የአንበጣ በጣም ደግሞ በተለይ በግብርናው ላይ ከፍተኛ የሆነ ጉዳት አስከትሏል። ይሄም በአጠቃላይ በኢኮኖሚ ላይ የሚያሳድረው አሉታዊ ተጽዕኖ ነው ከፍተኛ ይሆናል። ሌላኛው አሁንም እያየ ነው ያለ ነው ምናልባት ከዚህ ከክረምቱ ጋር ተያይዞ ጎርፍ እያስከተለ ያለው አደጋ ነው። ይህም በርካታ ኢንቨስትመንት ከጥቅም ውጭ እያደረገ ነው፣ ብዙ አካባቢዎችን እየጎዳ ይገኛል እና ይሄ በአጠቃላይ ኢኮኖሚን የሚጎዱ የኢኮኖሚ ሳንካ ናቸው። ሌላኛው ከዚህ ጋር ተያይዞ የሚታየ ሌላኛው አመልካች የዋጋ ንረት ነው እንደሚታወቀው ይሄ በተለይ አሁን በኢትዮጵያ ላይ ያለው ከፍተኛ የሆነ የሸቀጦች ዋጋ መናር ይታያል። ከሀያ በመቶ በላይ ነው አሁን ያለው ይሄ ደግሞ በአመዛኙ በአመዛኙ ስንተነትን አሁን በአሁን በቅርብ አድርገ ነው ጥናት፣ በተለይም ደግሞ በሁለት ሺህ አስራ ሰባት እስከ ሀያ እንደ ፈረንጆች አቆጣጠር ይሄ ባሉት አመታት ባሉ በአጠቃላይ ይህን የዋጋ ንረት የሚያመጡት ምግብና ምግብ ነክ የሆኑ የዋጋ ጭማሪዎች ናቸው። ይሄ እንግዲህ በከፍተኛ ሁኔታ የሰውን የኑሮ ሁኔታ እየጎዳ ይገኛል። ኢንቨስትመንት እንደዛ ልክ ይጎዳል። ይሄ የዋጋው መንስኤዎቹ በርካታ ናቸው። አንደኛው ከገንዘብ ጋር አላስፈላጊ ገንዘብ በኢኮኖሚ ውስጥ መኖሩ ነው። ሁለተኛው ደግሞ በቂ አቅርቦት አለመኖሩ ነው። ሶስተኛው ደግሞ ከተቋማዊ አሰራር ቅንጅት ጉድለት ጋር ተያይዘ የሚመጡ ጉዳዮች ናቸው እና እነዚህም ነገሮች ጥናቱ ይጠቁማል። ሌላኛው ጠቋሚ ስራ አጥነት ነው። ይሄ ስራ አጥነት በሀገራችን ከፍተኛ የራስ ምታት ነው፣ ለመንግስትም፣ ለሀገሪቱ በተለይም ደግሞ ከፍተኛ ቁጥር ያለው ስራ አጥ ወጣት መኖሩ በተለይ ደግሞ የተማረ ስራ አጥ ቁጥር እየበዛ ነው ያለ ሀገራችን ላይ። ይሄ ደግሞ ከፍተኛ የሆነ ቅድም ለጠቀሷቸው ምክንያቶችም አለመረጋጋትም የራሱ አስተዋጽኦን እንደሚያድርግ ይጠበቃል። ሌላኛ መልካች በውጭ ምንዛሬ ላይ ክምችት ያለ ጉዳይ ነው። ይህም ራሱ አሁን የተፈጠረ ነገር ሳይሆን በፊትም የነበረ አሁንም ደግሞ በስፋት እስከፊ እየመጣ ያለ ችግር ነው። ይሄ ደግሞ ብያያዘው ወደ ውጭ የምልካቸውን ምርቶች ነው። ወደ ውጭ የምልካቸውን ምርቶች በአይነትም፣ በጥራትም በመጠንም አነስተኛ መሆናቸው ምንም ለውጥ ያላመጡ መሆናቸው የተወሰኑ የግብርና ምርቶች ላይ ተንጠለጠለ መሆኑ የውጭ ምንዛሬ እና ክምችቱን በታል። ከዚህ ጋር ተያይዞ የውጭ ዕዳ ጫና ነው። በፊት የተለያዩ ፕሮጀክቶች ሀገሪቱ የተበደሮቻቸው ብድሮች አሉ አሉ ከአለም አቀፍ ተቋማት ከልማት አጋሮቻችን የተለያዩ የተበደር ናቸው አሉ እነሱም በወቅቱ ባለመከተላቸው ምክንያት የውጭ እዳውን ጨምረውት ይገኛሉ እና በጥቅሉ እነዚህም እንዲው መሰረታዊ የሆኑ ተቋሚ ዝጋ ብንወስዳቸው አሁን ያለው ሀገር ቻለች የኢኮኖሚ መልካም የሚባል አይደለም። እንግዲህ እነዚህ ችግሮች አሁን የተፈጠሩ አይደለም፤ ሲንከባልሉ የመጡ ሲከማቸው የመጡ ናቸው። አሁን ደግሞ በከፍተኛ ሁኔታ እየተከማቸው ያሉ የኢኮኖሚ ሳንካዎች ናቸው። እንግዲህ ያነሷቸው በርካታ ጉዳዮች ናቸው። ምናልባት በቀጣይ ጥያቄዎች ወይም ውይይቶች ሊነሱ ይችላሉ። የኢኮኖሚ ጉዳዮች ያው ባለሙያዎች እንደምታውቁት በጣም ተያያዥ እና እርስ በራሳቸው አንዳቸው በአንዳቸው ውስጥ ሊብራሩ የሚችሉ በጣም የተገናኙና የተወሳሰቡ ነገሮች መሆኑን አድማጮች ይገነዘባሉ ብዬ ተስፋ አደርጋለሁ። አሁን ወደ ዶክተር ኢዮብ ተስፋዬ ወደ እርስዎ ደግሞ ልምጣ እና እርስዎ የማክሮ ኢኮኖሚስት ባለሙያ ሲሆኑ በዓለም አቀፍ ድርጅትም ውስጥ ይሰራሉ። የኢትዮጵያ መንግስት የፋይናንስ ተቋማትም ውስጥ በቦርድ አባልነት እየተሳተፉ ያገለግሉ እንደነበር አሁንም ያገለግላሉ ይመስለኛል። ብዙ ጊዜ ደግሞ በሚደረጉ የኢኮኖሚ ነክ ስብሰባዎች እና መድረኮች ላይ ስለ ማክሮ ፋይናንስ ፖሊሲዎች ለውጥ አስፈላጊነት እያነሱ መንግስትንም ባለሙያችንም ይሞግታሉ። ማክሮ ፋይናንስን በሚመለከት በሀገሪቱ ሊኖር ይገባቸዋል የሚሏቸው ዋና ዋና የፖሊሲ ሀሳቦች፣ ማሻሻያዎች ወይም ለውጦች ምንድን ናቸው? ከነ ምክንያታቸው ሊነግሩን ይችላሉ ወል ዶክተር ኢዮብ ተካልኝም፣ ዶክተር ታደለ ያነሱትን ሪንፎርስ በማድረግ ነው ወደ ሶሉሽን መሄድ የምፈልገው። ግን የሚሰጠው አስተያየት የግሌል አስተያየት ነው። ቀደም ሲል አጠቃላይ ልማትን ከማስፋፋት ጉጉት የተነሳ የሚሆን ወይም የፖለቲካል ሌጅት መሲል ለማግኘት በሚፈልግ ይሁን ሁለት የግሮውዝ ኤንድ ትራንስፎርሜሽን ፕላን የሚባሉ ፕላኖች ቀደም ሲል በነበረው መንግስት ወጥተው እንደነበር ይታወሳል። በዚህም ምክንያት የሀገሪቱ ጂዲፒ ግሮዝ አስራ አንድ ፐርሰንት ለ ረጅም ጊዜ የተባለ ሲነገርና እንዲሁም አንዳንድ አለም አቀፍ ተቋማትም ሲያሞካሹት ነበር ሆኖም ግን ሰስተንብል ሆኖ ሊቀጥል አልቻለም መሰረታዊ የሆነውን የሀገሪቱንና ፕሮብሌም አልፈታም በሀገሪቱ ውስጥ እንደተነሳው የከፍተኛ ዋጋ ግሽበት የፊስካል ደፊሲት የንግድ ሚዛን ጉድለት ደፊሲት የውጭ ላ ጫና እንዲሁም አንኤምፕሎይመንት ና ሰፊ የሆነ ኢንካም ኢንኢኳሊቲ በከፍተኛ ሁኔታ ይስተዋላል ይሄን ያመጣው እንግዲህ ሚስጋይድድ የነበረው የኢኮኖሚ ልማት በተለይም የፋይናንሲንግ ሞዴል ነው። ይህ ሚስጋይድድ የሆነ የፋይናንሲንግ ሞዴል አተኮረው ሀገሪቱ የቁጠባ መጠን ዝቅተኛ ስለሆነ በብድር ሀገር ውስጥ በሚደረግ ብድር የሚገኝ ብድር ነው። ከዚህ በተጨማሪ ሊካሄዱ የነበሩት ፕሮጀክቶች በጥናት ላይ ያልተመሰረቱ አዋጭነት የሌላቸው ፕራዮሪቲ የሌላቸው የፕሮጀክት ማኔጅመንት የፕሮጀክት ካፓሲቲ የሌለበት በአንድ ጊዜ በርካታ ፕሮጀክቶችን የመጀመር የማስፈጸም አቅም ሳይኖር፣ እነዚህ በሙሉ ምክንያትን አስከትለዋል፣ ወጪን አስከትለዋል። ኢንኤፊሽንሲ እና ኮራፕሽን እንዲስፋፋ ምክንያት ሆነዋል። ሆኖም ግን እነዚህን ፋይናንስ ለማድረግ የተካሄደበት መንገድ ሲሪየስ የሆነ ዋጋ ግሽፈት እና ብር ምንዛሪ እንዲዳከም በከፍተኛ ሁኔታ እንዲዳከም ሆኗል። የብር ምንዛሪ እንደምታውቀው አስራ ዘጠኝ ዘጠና አንድ ከነበረው አንድ የአሜሪካን ዶላር በሁለት ከዜሮ ሰባት አሁን በአርባዎቹ ገደማ ነው የሚገኘው በሁለት ፐርሰንት ዲፕሪሼት አድርገዋል። ስለዚህ እነዚህ መሰረታዊ ኢኮኖሚ ፈንዳሜንታል ሳይስተካከሉ ጤናማ የሆነ ኢኮኖሚ ሊኖር አይችልም። ስለዚህ ባለፉት ሁለት ዓመታት የእነዚህን መሰረታዊ የሆኑ ሲሆኑ የማክሮ ኢኮኖሚክ ፕሮብሌምስ አይደንቲፋይ ተደርጓል። በዚህ ላይ ልዩነት ያለን አይመስለኝም። እነዚህም ፕሮብሌሞች ሳይፈቱ ስተንብል የሆነ እድገት ሊኖር አይችልም። አንኤምፕሎይመንትንም አድረስ ማድረግ አይቻልም። እየባሰበት ነው የሚያይቶ። ስለዚህ ማክሮ ኢኮኖሚክ ፕሮብሌምን አድሬስ የማድረግ ኢምፖርታንስ ነው። እነዚህ የዋጋ ግሽበትም፣ የውጭ ምንዛሪ ንግድ ንግድዛንጉለትን በተለይ የበጀት ደፊሲትን ይህ በዚህ በኩል የሆም ግሮውን ኢኮኖሚክ ሪፎርም ፕሮግራም የተባለው በትክክል አይደንቲፋይ አድርጓል። በዚህ ላይ ልዩነት ያለው ባለሙያ ያለ አይመስለኝም። በሌላ በኩል የሀገሪቱን ፕሮብሌም ቅድም የተነሳው የዋጋ ግሽበት በገንዘብ መጨመር ብቻ አይደለም በምርት ባለመቻልም የተነሳ ነው። በዚህም ረገድ የሆም ግሮን ኢኮኖሚክ ሪፎርም ፕሮግራሙ ሰፕላይ ሳይድ ማጠናከር፣ የፕራይቬት ሴክተሩን ማጠናከር እንደ አቅጣጫ እንደ ሀሳብ አስቀምጧል። ይሄ ፐርፌክት ነው አሁን እንዴት ነው ወደ ተግባር የምንቀይራቸው የሚለው ነው። በዚህ ረገድ ያለ ችግር እስካሁን አልተፈታም፣ ፕሮብሌም ሆኖ ቀጥለዋል። እነዚህን ፕሮብሌሞች መንግስት አድረስ ማድረግ እያሰበ ወይም ደግሞ የሆም ግሮውን ኢኮኖሚክ ሪፎርም ፕሮግራም ካወጣ በኋላ ግን ይህ የኮቪድ ናይንቲን ተከስተዋል። የኮቪድ ናይንቲን ደግሞ የነበረውን ሲቹዌሽን ግዘሰርበት አድርጓል። የተገመተውን ያህል ባይሆንም በኢኮኖሚ ላይ ጫና አሳድሯል ኦፍ ኮርስ አግሪካልቸር አልተቋረጠም ቀጥለዋል ማኒፋክቸሪንግም ቀጥለዋል ኢንፎርማል ሴክተር እና በከተሞች አካባቢ የተወሰኑ ኢምፓክቶች አሉ የተፈራውን ያህል ባይሆንም የራሱ ጫና አለው በመንግስት ላይ ጫና አሳድረዋል በውጭ ምንዛሪ ላይ ጫና አሳድረዋል በሰዎች እንቅስቃሴ ላይ ጫና አሳድረዋል ይሄ እንዳለ ሆነው ቅድም እንደተጠቀሰውም ሀገሪቱ ያለ መደፍረስም የራሱ ተዋጽኦ አድርጓል እና እነዚህን ፕሮብለሞች እንዴት ነው የሚፈቱት? የማክሮ ኢኮኖሚ ፕሮብለሙ በጣም ሲሪየስ ነው። ይሄን እንዴት አድረስ ማድረግ ይቻላል? ሆምግሮውን ኢኮኖሚክ ሪፎርም ፕሮግራም ይዞ የመጣው መልሳለ ያንን ኢምፕሊመንት የማድረግ ነው። ቢያንስ ቢያንስ ኢንፍሌሽን ላይ ርብርብ ያስፈልጋል። ባለፉት ሁለት ዓመታት ኢንፍሌሽንን ወደ ሲንግል ድጅት እናወርዳለን የሚል ነው። ይሄ አልተሳካም። ውጭ ምንዛሬ እጥረቱ አለ። ይሄም በተወሰነ መልኩ በመጀመሪያ አካባቢ በተገኙ ድጋፎች ተሞክሯል፣ ግን ቀጣይነት የለውም። ስለዚህ የኮቪድ ጫናን፣ የጸጥታ ሁኔታን እንዴት ነው አድረስ የምናደርገው የሚለውን ነገር ማየት ይጠይቃል። ለመሆኑ ዋነኞቹ የመንግስት የፋይናንስ ወይም የገቢ ምንጮች ምንድን ናቸው? ብዙ ጊዜ በብድር በሀገር ውስጥ ሳይሆን በውጭ የፋይናንስ ምንጮች ላይ ብቻ ተመርኩዘው የሚመሰረቱ ናቸው የሚል ትችት ይሰማል። ሌሎች የኢንቨስትመንትና የታክስ መሰረት ማስፋትን ጨምሮ ያሉትን የአማራጭ የገቢ ምንጮችን በማስፋት ረገድ ምን እያደረጋችሁ ነው? ምን ስኬትና ችግር ሳለ ዶክተር ዮ፣ አመሰግናለሁ። እንዳልከው ትንሽ አንዳንዶቹ ነገሮች ላይ ሀሳብ ላንሳና ወደዚህ ጥያቄ እመለሳለሁ። ሁለቱ ባለሙያዎች ያቀረቡትን ዝርዝር ትንተና ሙሉ በሙሉ ሼር አደርጋለሁ። በአጠቃላይ የኢትዮጵያ ኢኮኖሚ ችግር ምን ነበረ እና መፍትሄውስ ምንድን ነው የሚለው ላይ ያስቀመጡት ሀሳብ እንዳለ ሆኖ ግን የሀገር በቀል ኢኮኖሚ ማሻሻያው ስራ ላይ ከዋለ በኋላ ምን ውጤት አገኘን አሁን አጠቃላይ ኢኮኖሚ ውስጥ ምን ሁኔታ ላይ ነው ያለው የሚለውን ትንሽ ሀሳብ አቅርበት ደስ ይለኛል አንደኛ የማክሮ ተግዳሮቱ ላይ የአብይ ኢኮኖሚ ተግዳሮቱ ላይ ብዙ ተነስተዋል ግን ምን አገኘን የሚለውን ለአድማጩ ግልጽ ማለት ጠቃሚ ይመስለኛል ለምሳሌ ኤዳ ጫና እንደምንመለከት በጣም ከፍተኛ ሆነ፣ የዳ ጫና ነበርበት ኢኮኖሚ ነው። ግን ባለፉት የተንፈርት ተሰሩ ስራዎች አጠቃላይ የእዳ ጫና በተለይ የውጭ ኤዳ ጫናው ከሰላሳ አንድ ፐርሰንት ወደ ሀያ አምስት ፐርሰንት ኦፍ ጂዲፒ ኖረገ። ይህ በጣም በጣም ሲግኒፊካንት ተፕሪዝመንት ነው። ሁለተኛ በአጠቃላይ የኢኮኖሚ ዳይሬክሽን ተቀይሮ ነው ያለው ከዚህ በፊት አሁን ከነሳት ጋር የሚገናኛል ብድር ላይ ተንጠለጠለው ኢኮኖሚ ባይ ኤንድ ላርጅ በራስ አቅም መስራት የምንችላቸውን ነገሮች በራስ አቅም መስራት አለብን የሚል እይታ ዞሯል። ኢቨን የብድር አይነቶች ነው በነገራችን ላይ ብድር መውሰድ የተሆን ችግሩ ብድሩ ምን ላይ ዋለ የሚለው ነው። እሱንም በተመለከተ ፈንደመንታል ሽፍት ነው ያለው። አንደኛ እነዚህ በጣም ከፍተኛ ወረድ የሚከፍልባቸው አጭር ጨወታ ያላቸውን የጨወታ ጊዜ ያላቸውን ብድሮች እየወሰድን አይደለም አሁን በዚህም ነው አጠቃላይ የወዳጫ ነው ሌላ በኩል የፋይናንስ ስርዓታችንን ሙሉ ሙሉ በማዘመን ረገድ በጣም ከፍተኛ ርቀት ይገናል። ዶክተር ዮር ተስፋ ያነሱት የዋጋ ግሽበት አንዱ መንስኤ ብቸኛው አይደለም። እንዳሉትም ከፍተኛ የሆነ ገንዘብ ኢኮኖሚ ውስጥ ይረጭ ስለነበረ ነው ማለት ነው። ሌላ ነገር ብር ይታተም ስለነበረ ነው ማለት ነው። ይህንን ለማስተካከል አንዱ የሰራው ትልቁ ስራ በተቻለ መጠን ከዚህ እንደሚደረገው የገንዘብ ሚኒስቴር ከብሔራዊ ባንክ ብቻ እየተበደረ ወይም ደግሞ ከአንዳንድ ተቋማት እንደ ጨረታ ዋስትና ያሉ ተቋማት በአነስተኛ ወለድ በአንድ ፐርሰንት፣ በሁለት ፐርሰንት ወለድ ገንዘብ እየወሰደ ያንን ገንዘብ መልሶ ኢኮኖሚ ውስጥ የሚያሰራጨው እንዳይሆን የግምጃ ቤት ሰነዱን ኮምፕሊት ኦቨርሆል አድርገናል። አሁን የግምጃ ቤት ሰነድ ሾ በመደረጉ ገንዘብ ሚኒስቴር ወለድ ምጣኔ ተወዳድረው የግምጃ ቤት ሰነድ የሚገዙ ተቋማት ጋር ነው ሰነዱን የሚሰጠው። ይሄ ማለት ባንኮች የፔንሽን ተቋማትን ወደ ብሔራዊ ባንክ እየመጡ ተወዳደው ይገዛሉ ማለት ነው። እዚህ ጋር ሰነድ ነው ይሄ ማለት ማለት ነው መሰለህ። በከዚህ ወፊቱ እንግዲህ ከብሔራዊ ባንክ የሚወጣ ገንዘብ ሳይሆን ኢኮኖሚ ውስጥ ያለው ገንዘብ ነው ተመልሶ ለበጀት ስራ እየዋለ ያለው ማለት ነው። ልቅ ኳስቸ ነው። ሁለተኛ አጠቃላይ ፋይናንስ ስራን ከማዘመን አንጻር እንግዲህ ባንኮቹ ያሉበት ኦቨሮል ስታንዲንግ እንዳሁን ከኮቪድም በኋላ በአጠቃላይ የሚገርም ነው። አብዛብ ጊዜ ካለኝን በኋላ ይዝነቶችር እየሆኑ ወይም አፈሳሉ ያስባለን በተለይ የግል ባንኮች የዚህኛውን ዓመት አጠቃላይ ሪፖርት ስታይ ለመጀመሪያ ጊዜ ከአጠቃላይ የሴቪንግ ሞቢላይዜሽንም የሰጡት ብድርም ኢትዮጵያ የፋይናንስ ዘርፍ ዝሆን የሚባለውን የኢትዮጵያ ንግድ ባንክን በልጠው ኮሌክቲቭ የተገኝበት ሁኔታ ነው ያለው። ሁለተኛ አጠቃላይ ለግሉ ሴክተር የሄደው ብድር በሁሉም ባንኮች በጣም ያንበሳውን ተሸያዘው የግሉ ሴክተር ነው። ከአጠቃላይ የብድር ፍሰት ውስጥ ስልሳ አምስት በመቶ የሚሆነው ለግሉ ሴክተር ነው ሄደው። ይሄ ደግሞ ላርጅሊ ለማንፋክቸሪንግ ያለ ለግብርና ነገሶች ነበረ። ሌላው ቅድም ያነሱት የምርታማነት ችግር ኢኮኖሚ ውስጥ ነበረ መንሰፍ ላይ አንዱ ችግር ነው። ያ ኩል ደግሞ ኢኮኖሚ የሚያስፈልገውን አቅርቦት እያቀረበ አልነበረም። የምርትና የምርታማነት ችግር ነበረበት ኢኮኖሚ ነው። በዚህ ነው እንግዲህ ግብርና ያስችል ላይ እንደ አዲስ ይህንን ዘፍ ለማዘመን እና ደግሞ ግብርና የሚለውን ሞሽን ሰፋ አድርጎ ለማየት ከዚህ በፊት በደጋማ አካባቢ ሲያልቻ ተጠቅሎ የነበረውን የሰብል ምርት አሁን የቆላ ወርዷል። ምናልባት እንደ አለማቸው የሰማችሁት የቆላ ስንዜምን ደ ፕሮጀክት ኢትዮጵያ ውስጥ የግብርና አቅም ምን ያክል ያልተነካ እንደሆነ ያሳየ ነው። በሌላ በኩል በደጋውም በወይና ደጋውም ቦታ ደግሞ ሌሎች የፍራፍሬ ምርቶችም በዚህ በዛፍ ተከላ ፕሮጀክት ከፍተኛ አብዮት የምትደረገ ትልቅ እንቅስቃሴ እየተደረገ ነው። እንዲሁም የቱሪዝም ዘርፋችንም ደብቀን የቆየነው የቱሪዝም ዘርፍ በአዲስ መንገድ በማነቃቃት እንግዲህ አዲስ አበባ ላይ ተጀምሮ ወደ ክልሎቹ የሚሄዱ የቱሪዝም ማሳያ ፕሮጀክቶች እዚህ ዘስ ላይ ትልቅ ትል እንዳለ ያሳዩ ናቸው። እንግዲህ ምንድን ነው ይህ ሲስት ያመጣው በላይ ካልከኝ ደረጃ ምንድ ነው ያመጣው? አንደኛ ኢኮኖሚው ውስጥ ያለውን ጥልቅ መዋቅራዊ ችግር ሊፈታ ወደሚችል አቅጣጫ እያስገባን ማለት ነው። አንደኛ ምርትና ምርት መር ለማሳደግ እየተመለሱ ነው። ሁለተኛ የህዝብ ሀብት በአግባቡ ስራ ላይ እንዲሁ እያደረግን ነው። ይሄ እንግዲህ ከፕሮጀክት ማኔጅመንት ጋር የሚመሰለ ነው። ሶስተኛ አሁን አንተ ነው ያነሳው የፋይናንስ ምንጭ ምንድን ነው የሚለውን ነገርም ወደ ማስተካከል እያመጣ ነው ማለት ነው። ስለዚህ ጥያቄ ስመለስ የፋይናንስ ምንጩ በነገራችን ላይ የትኛውም ሀገር ሀገር ውስጥ ብቻ የሚገኝል ኢንቨስት አድርጎ ቆሚ መሳደግ አይችልም። ይህንን አስተሳሰር ማስተካከል አስል አሜሪካ መጋር አንተ ያለበት ነገር ቢሆን ከፍተኛ የሆነ የውጭ ኢንቨስትመንት አለ። የቻይና ኢንቨስትመንት አሜሪካ ውስጥ ምን ያህል ትልቅ እንደሆነ በመታቀ ነው። ነገር ግን አይ ቲንክ ሁለት እንድንታስላለ ጥያቄ እነዚህ መስተካከል ማለት ጠቃሚ ይመስለኛል። ዋናው ዘላቂ የፋይናንስ ምንጭ የዶሜስቲክ ሶርስ ከሀገር ውስጥ የሚገኘው ሀብት ነው። ከዚህ አንጻር በጣም ፌኖሚናል ማሻሻያ የምንለው የኢትዮጵያን የታክስ ስርዓት ለማዘመን እየተሰራ ያለው ስራ ነው። በዚህ ረገድ አንደኛ የታክስ ፖሊሲዎችን ማሻሻል የኤክሳይዝ ታክስ ፖሊሲ፣ የቫት ፖሊሲ፣ አሁን ደግሞ የፕሮፐርቲ ታክስ ፖሊሲ በቅርቡ ንትግስ እናደርጋለን። ይሄ ኢኮኖሚ ውስጥ የመነጨ ሀብት ታክስ ሊከፈልበት ይገባል የሚለውን አቅጣጫ በደንብ የሚያመላክት በጣም ጥልቅ የሆነ የፖሊስ ስራ ነው። ሌላ በኩል ደግሞ ተቋሙን ታክስ ሰብሳቢ ተቋሙን ራሱ በማዘመን እንዲሁም ታክስ የመክፈል ግ የመክፈል ባህልን በማሳደግ ታክስ አሰባሰብ ስራቱን የማሳለጥ ስራ እየተሰራ ነው ያለ አሁን በዚህ አመት ኢቨን ከኮቪድ ወረርሽኝ በኋላ አጠቃላይ ታክስ አሰባሰባችን ከምና አንጻር የአስራ ሰባት በመቶ እድገት ማሳየቱ የሚያሳይ ኢቨን ኢንዲስ ዲፊክልት ታይምስ ኢኮኖሚ ምን ያክል ተጠብቆ የቆየ መሆኑ ነው። ሌላው በጣም ጠቃሚ ነው የሚመስለኝ። እዚህ ሙስሀ ውስጥ ህዝብ እንዴት ነው የሚታየው? ስለ ማክሮ አንድ ትልቁ ችግራችን ኢኮኖሚ ባለሙያዎች አስማኮ ሌሉ ነው ነገሮችን የምናለፈው እንግዲህ፣ ለእያንዳንዱ ሰው በሚሰሀ ማድማጭ ትርጉም የሚሰጠው በቤት ውስጥ ምን አይነት ለውጥ አመጣ የሚለው ነው። እዚህ ረገድ ቅድም እንደተነሳ የአራብ ጉዳይ አንዱ ትልቁ እሱ ነው። በምንሰራው የኢኮኖሚ ማሻሻያ ውስጥ ስራ መፍጠርና የሰዎቹ ምህርት መለወጥ ዋናው አክላዊ ጥቃት ይሆናለ። አሁን በምነግር የግብርና ስራዎች ለምሳሌ እያንዳንዱ ገበሬ በጋራ ተባብሮ ነው አካባቢ እያለመ ያለ ጠቅላይ ሚስ ያዘ እንደሚሉት፣ በገበሬው መደመር ማለት ቦታ ገጠም ማለት መደመር ነው እንደሚሉት ተበጣጥሶ ተቀመጠ ነው የምንመረጥ አንድ ላይ ሰፍቶ ትልቅ ማሳ መረጥ ወደ ኮመርሻል ፋርም መቀየር መቻለ በሰዎች ውስጥ ላይ የማይመጣ ብለው በጣም በጣም ፕሮፋል ነ ። ሌላው ይሄ አስተምረን ያስቀመጥ ነው። ወጣት አዳዲስ ሀሳብ ሊያመንጭ እየፈለገ አዲስ ሀሳብ ሊያመንጨት የተቸገረ ወጣት ምክንያቱም የኛ ኢንቨስትመንት ቢዋል አስቸጋሪ ሆኖ ነው የቆየ። ሁለተኛ አጠቃላይ የስትራክቸር ያልናቸው መዋቅራዊ ችግሮች አሉ ኢኮኖሚ ውስጥ የቴሌኮም ሴክተሩን ጨምሮ የስታርታፕ ፈንድ አዲስ ሀሳብ ስታምለጭ ወይም ሀሳብ ተቀብሎ ፈንድ የሚያደርግ ተቋም የለም። ይህንን ለማስተካከልና እነዚህ ወጣቶች የስራ ፈጠራ ውስጥ እንዲገቡ ለማድረግ የስታርታፕ ፈንድ ማቋቋም፣ የዲጂታል ስርዓት የማገልጠል ፋውንዴሽናል የሆኑ ሪሳላይ ዲሳዎችን የመስራት እነዚህ ነገሮች እንግዲህ በአጠቃላይ ኢኮኖሚ ጥርሳት ወደ ሰዎች ህይወት የደረሰ እንዲሆን የሚያደርጉ ናቸው። ያ ሰ ላይ ፋይናል በጣም ትክክለኛ ኦብዘርቬሽን ነው። ደያቅም እንዳነሳ ነው አብረው ነው የቆየ መሰረታዊ የማክሮ ተግዳሪ ሰው ግን የሀገር በቀል ማስሻሻ ላይ እንደተቀመጠው ይህንን ንስጋ ያለ ሙሉ በሆነ እይታ ነው ማለት ዋናው ችግሩ አዎ፣ የገንዘብ አቀቦቻ የነበረውን ችግር እቅሰት ሰክላል። እሱም አቁመነዋል። ያ ግን ብቻውን በቂ አይደለም። ያለው ሀብት ደግሞ ምርታማ የሆኑ ዘርፎች ላይ ካለ ግብርና ውስጥ ያለውን ምርትና ምርታማነት ካልጨመረም፣ በሌላ በኩል ደግሞ የገበያ ስርዓቱ ላይ ያሉ መሰረታዊ ችግሮችን ካፈታም፣ ይህንም ስር ነቀል በሆነ መልኩ መለወጥ አይቻልም። ስለዚህ እነዚህን አናበን መስራት ይሻላል የሚል አጣቂያ መያዝ ነው። በዚህ አጣቂያ እንግዲህ ዘንድሮ ወደ ሶስት መቶ ሺህ ሄክታር ስንዴ ይመረታል። በየቦታው ይሰራ ያላቸው የግብርና ምርታማነት ስራዎች አጠቃላይ የአቅርቦት የምግብ አቅርቦት ላይ ሲሪየስ ኢምፓክት ይኖራቸዋል። በድምጽ ተደረገውታታ በለ እንዳነሳው የምግብ አቅርቦቱን ስንፈታ በዛው ጋር ተያይዘ የአይፈትን ችግር እንፈታለን ማለት ነው። አጠቃላይ በነገራችን ላይ የውስጥ ሀብታችን ሃያ አምስት ፐርሰንት የሚሆነው ነው በበጀት ላይ ነው። ስለዚህ የጥያቄ እንድምታ የኢትዮጵያ በጀት የውጭ ሀይሎች ላይ ጉዳይ እንዲያደረገ ነው ከተባለ ሰሀታ ሰፍር ነው። አባሰንት ሳይፈርስም ከሎካል ሪሶርሶች የሚመጣ ነው ያ ሆነ ግን ዋናው ነገር አንደኛ ኢንቨስትመንት፣ ሁለተኛ ኢንቨስትመንት ደግሞ ምን አይነት ኢንቨስትመንት ሆነ ያለው። ለምሳሌ ቲቪቲ አንደኛው ሞዳሊቲ ነው። የመንግስት እና የግል ዘርፍ ሽርክና ማለት ነው። ሰው አፕሮቺን በመቀየር እንዲሁም የሚመጣው አጠቃላይ ሀብት ከውጭ በባሁን እግር የሚመጣው ሀብት በሸመታ ላይ የሚውል ሳይሆን ምርታማ የሆኑ ዘርፎች ላይ የሚውል በማድረግ አጠቃላይ ሆኑ የምታ ማለት ነው ትልቁ ነገር እንጂ በማንኛውም አጠር ያደግርም ወይም በኢንቨስትመንት ሀፍት ከውጭ ሊመጣ ይችላል። የምትለውን ማለት ነው ፈልጎ ነው። እሺ እንግዲህ ዶክተር እዮብ አሁንም እርስዎ ጋር ልቆይና እንግዲህ እዚህ የብድር አወሳሰድ አጠቃቀም ላይ በራስ አቅም ለመጠቀም በብድር ላይ ብቻ አለመተማመን እና በብድር የሚመጣውም ገንዘብ ምን ላይ እንደሚውል የተለየ አቅጣጫ ኢኮኖሚ አቅጣጫ መቀየሩን ነው አያይዞ የገለጹት። በብድርም ብቻ ሳይሆን ከሀገር ውስጥም ከሕዝቡም በታክስም ሆነ በማናቸውም መንገድ የሚገኘውን ሀብትንም አግባብ ላይ የመዋልም ነገር አለ። በዚህ በኩል አንድ ጥያቄ ላንስ አሎት እና የገቢ ምንጭ ብቻ ሳይሆን እንግዲህ ወጪዎችንም ማሰብ ግድ ይላል እና ለምሳሌ ከዓመታት በፊት የተጀመሩና የሀገሪቱን ጥሪት ሪሶርስ እየወሰ እየተወሰዱ ያሉ ግዙፍ ፕሮጀክቶች አሁን ድረስ አልተጠናቀቁም። አዳዲስ ፕሮጀክቶችም አሁንም ከፍተኛ ወጪ ያስወጣሉ የሚሉ አሉ። በጀትን በመቆጠብም ሆነ ቅድሚያ ሊሰጣቸው በሚገቡና ስራ ፈጣሪ የሆኑ ፕሮጀክቶችን በመንደፍ ረገድ ያላቸው አሰራር መሪ ወይም ምን ይመስላል? አሁን ካሉት ጋር አጠር አድርገው ቢገልጹልኝ። በጣም ጥሩ ጥያቄ ነው። ፉሊ አግሪ አንዱ ሀገር ኢኮኖሚ ችግር የነበረው ፕሮጀክት አፈጻጸማችን በጣም በጣም ደካማ ነው የነበረው። ዚ ለምሳሌ ከሱኳር ፕሮጀክቶች፣ የሬልዌይ ፕሮጀክቶችን ብታነሳ ህዳሴ ግድብን ጨምረው ከሚገባው በላይ ጊዜና ሀብት የጠፋባቸው ፕሮጀክቶች ናቸው። መጀመሪያ አካባቢ እንደመጣ አንዱ ያደረገ ነገር ቢኖር አጠቃላይ እስኪ የመንግስት ፕሮጀክቶችን ፕሮፋይል ስራ ተብለው አንድ ስሳይ ተደርጎ ጀርምር ወደ መቶ ሁለት የሚሆኑ ፕሮጀክቶች በጣም ትልቅ የኮስት እና የታይም ኦቨርራን ነበረባቸው። ወደ አርባ ሁለት ቢሊዮን አካባቢ የሚጠጋ በመዘግየት ብቻ በአክም እንደነበረ ያየን ነው። ይህን ለማስተካከል ምን ተደረገ ግን አንደኛ አጠቃላይ ፐብሊክ ኢንቨስትመንት ማኔጅመንት ፕሮቶኮሉ በአዲስ መንገድ ተቀርጿል። የምን ማለት ነው ከዚህ በኋላ የሚደረጉ ማንኛቸውን ፕሮጀክቶች መጀመሪያ ተጠንቀው ናይስራት ስም ተደረጋል። የፕላኒንግ እና የፕላና ልማት ኮሚሽን አጥንቶ አፕሩቭ ካረጋቸው በኋላ ወደ ገንዘብ ሚኒስቴር ነው የመጡ። ሁለተኛ አጠቃላይ የፕሮጀክት አስተዳደር አቅማችንን እንድናሻሽል አቅጣጫ ተቀምጠው፣ ገንዘብ ሚኒስቴር ለመጀመሪያ ጊዜ የፕሮጀክት ፍክል ተቋም ዳይሬክተር የተቋቋመው በዚህኛው ዓመት ነው። የባጭሩ የፕሮጀክት ማኔጅመንት ላይ በጣም ሲሪየስ የሆነ ፈስ ነበረብን። ያን ማስተካከል የመቻላችን ነው። እንግዲህ ቀሲ አሁን ድረስ በደረጃ ያደረሰው ተነፍለ የነበሩ የስኳር ኢንዱስትሪ ፓርክ ፕሮጀክቶች ወደ ማለቅ የመጡት እንዲሁም በርካታ በመንግስት ቤት የሚሰሩ ፕሮጀክቶች። በነገራችን ፕሮጀክት ብዙ ናቸው። ትምህርት ቤት አለ፣ ሆስፒታል አለ፣ ክሊኒክ አለ። በዚህ ዓመት ብቻ ሶስት ገላ ፕሮጀክቶች ልዩ ቦታ በአጠቃላይ ሀገሪቷ እንዲያልቁ ተደርጎ የመጨረሻዎች በሚለው ብሂል እነዚህ ፕሮጀክቶች አልቀው እንዲመረቱ ተደርጓል። ይሄ ግን በቀጣይነት አሁንም ብዙ ስራ የሚጠይቅ ነው። ዋና ባለቤት የሚመስለኝ በዚህ ብጨረስ ህዝቡ ጠያቂ መሆን አለበት ይ ይህ ፕሮጀክት መቼ ተጀመረ? መቼ ያልቃል? የተቀመጠለት አጠቃላይ ሀብት የሚያክል ነው

ደረጀ ደስታንና እንግዶቹን እናመሰግናለን። አድማጮች፣ ውይይቱ አልተቋጨም። ክፍል ሁለት ቅዳሜ ምሽት ይቀርባል።